በቅድሚያ ዶክተር በየነ በጣም አመሰግናለሁኝ። ለጊዜው እርሶ ከልምድም አኳያ የተወካዮች ምክር ቤት አባል የነበሩ ከመሆኑም የፖለቲካ ፓርቲ መሪም በመሆኑ ምክንያት በሀገሪቱ የፖለቲካ እንቅስቃሴም ውስጥ የነቃ ተሳትፎ የሚያደርጉ በመሆኑ ምክንያት ሰሞኑን ሰውን በእጅጉ እያነጋገረ ያለው የሀገሪቱ አዲስ ጠቅላይ ሚኒስትር አመራረጥና አስተያየም ሂደት ምን ሊመስል እንደሚችል ማብራሪያ እንዲሰጡኝ ነበርና የደወልኩት። እስቲ ዶክተር በየነ እንዴት ነው የአዲሱ ጠቅላይ ሚኒስትር አሰያየም በህግም ወይም ከህገ መንግስቱም አኳያ ከልምድም አኳያ የሚካሄደው? ይህ ተግባር የሚካሄደው በኢህአደግ የውስጥ ጉዳይነት ነው። የኢህአደግ የውስጥ ጉዳይ አሰራር ስልት አላቸው ከጠቅላላው ከፓርላማ አሰራር ጋር ብዙም እስከዚህም ግንኙነት የለውም። በአሁኑ ጊዜ ያው ፓርላማ መቶ በመቶ የኢህአደግ እንደመሆኑ ያው ታች ደረጃ በስራ አስፈፃሚም ከዚያም በማዕከላዊ ምክር ቤታቸው የሚወስኑት ነገር መጥቶ እዚ ያው ራበር ስታንት ማድረግ ነው። እዚ ከዛ የወጣ ነገር የምታሰብ አይሆንም። ስለዚህ ጠቅላይ ሚኒስትሩ እንግዲህ አሁን እነሱ በሚሄዱት አካባቢ ያው ሰሞኑን ሁለት የኢህአደግ ስራ አስፈጻሚ እንደገና ይሰበሰባል የሚል ዜና ዛሬ ከኢህአደግ ጽህፈት ቤት ኃላፊ አዳምጠናል። ከዚያ ቀጥሎ በዚህ በስራ አስፈጻሚው ውሳኔ መሰረት ለማዕከላዊ ምክር ቤታቸው የሚቀርብ ነው። ያ ማዕከላዊ ምክር ቤት መቼ እንደሚሰበሰብ ባናቅም የማዕከላዊ ምክር ቤት ስቀርብ ማዕከላዊ ምክር ቤቱ የፓርቲያቸውን ሰብሳቢ ይመርጣል። ይህም እንግዲህ ከሞላ ጎደል በውስጥ አሰራራቸው ተሰርተው ያለቀ ነገር ይመስለኛል። ያ የኢህአደግ ሊቀመንበር ወይም ሰብሳቢ የሚባለው ሰው በህገ መንግስቱ መሰረት ያው ምክር ቤቱን የሚቆጣጠረው ወይም የበላይነት ያለው ፓርቲ አቅርቦ ጠቅላይ ሚኒስትር ያሸውማል ነው የምለው። ስለዚህ በአሁኑ ጊዜ ምንም ክርክር በማይነሳበት ሁኔታ ያው የኢህአዴግ ሊቀመንበር የሆነው ቀጥታውኑ የሀገሪቱ ጠቅላይ ሚኒስትር ይሆናል ማለት ነው እና አካሄደው እንደዚህ፣ ምንም ብዙ ውጣ ውረድ የሌለው ኢህአዴጎች ያው የውስጣቸውን ው ከቅርብ ጊዜ ወዲህ ይታይ የነበረውን የውስጥ ሽኩቻቸውን እንዴት አድርገው እንደሚያክሙት እንግዲህ የውስጣቸው ችግር ነው። ነገር ግን በጠቅላይ ሚኒስትር ምርጫ ላይ ያካሄዱ አሁን የጠቀስኩት ነው ሊሆን የሚችለው። የህገ መንግሥቱ አንቀጽ ሰባ ሶስት ስለ ጠቅላይ ሚኒስትሩ አሰያየም ሲናገር ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት እንደሚመረጥና በህዝብ ተወካዮች ምክር ቤት አብላጫ መቀመጫ ያገኘው የፖለቲካ ድርጅት ወይም ያገኙት የፖለቲካ ድርጅቶች የመንግስት ስልጣን እንደሚረከብ ወይም እንደሚረከቡ ከመደንገግ ሌላ የዚህ ፓርቲ መሪ ወይም የአሸናፊ ፓርቲ መሪ የመንግስቱ መሪ ይሆናል የሚል አልተደነገገምና የግድ የኢህአደግ ሊቀመንበር ወይም ደግሞ ከኢህአደግ አባል ድርጅቶች የአንደኛው ሊቀመንበር መሆን አለበት ተብሎ ይታሰባል። የሚመጣው ጠቅላይ ሚኒስትር እንግዲህ አሰራራቸው እስካሁንም ሲያደርጉት እንደነበረ አሁንም እንዲሁም የጽሕፈት ቤታቸው ኃላፊ አቶ ሰዎች በራ ሽብጦ በይፋ እንደተናገሩት ያው የኢህአደግን ሊቀመንበር ከመረጥን በኋላ የኢህአደጉ ሊቀመንበር በቀጥታ የሀገሪቱ ጠቅላይ ሚኒስትር ይሆናል ብሎ እኮ በዛሬ መግለጫቸው እኮ ይህንኑ ተናግረውታል። አሁን እኔ ከህጉ አኳያ ነው ያልኩት ጥያቄ እንጂ ምንም እንኳን የህገ መንግስቱ መንፈስ እዚያ ፓርላማ ውስጥ የሚወዳደሩ ነው አባላት ያሉ ቢያስመስልም ለጠቅላይ ሚኒስተርነት ይሄ በአሰራራቸው ያው የፓርቲው ሊቀመንበር ነው የሚቀርበው እንጂ ከዚያ ውጭ ሌላ ሰው ሲያቀርቡ እኛ አይተንም አናውቅም። ጠቅላይ ሚኒስትር መለስ ነ በመመረጡባቸው ጊዜዎች፣ ባለፈው ጊዜ ደግሞ መመረጥ ሳይሆን በሚሰየሙባቸው ሁኔታዎች፣ አሁንም አቶ ኃይለማርያም ደሳለኝም ያንን አላፊነት እንዲወስዱ የተደረገበት አግባብ ያንኑ የኢህአደግ ሊቀመንበር ሆነ የተባለውን ሰው ነው የሚያቀርቡት። ይሄ ሌላም የሚቀርበም አማራጭም የለም። በአሁኑ ጊዜ በተለይ ሌላ ፓርቲ ማንንም የሚጠቁም ፓርቲ በሌለበት ምንድ ነው ፓርላማ ከብየው ስብስብ ከዚያ አሁን ካስቀመጥኩት ውጪ የሚከናወንበት ምንም እድልም የለውም። ይሄ የኢህአደግ የውስጥ ሥራ ነው። እዚህ ጋር ይሄንን ጥያቄ ሳነሳ ፕሮፌሰር በየነ በአንድ በኩል ከምን ጋር ለማያያዝ ፈልጌ ነው። ከሌሎች አገሮችም የፖለቲካ ወይም የመሪዎች አመራረጥ አካሄድ ጋር ለማነጻጸር ፈልጌ ነው። በእርግጥ የዩናይትድ ስቴትስ ፕሬዚደንታዊ ስርዓትና የኢትዮጵያ የፓርላማ ስርዓት ልዩነት ያላቸው ቢሆንም በዩናይትድ ስቴትስ ፖለቲካ ያየን እንደሆነ ተመርጦ ፕሬዚደንት የሚሆነውና ዋይት ሀውስ የሚገባው ሰው የግድ የዲሞክራቲክ ፓርቲው ሊቀመንበር ወይም የሪፐብሊካን ፓርቲው ሊቀመንበር መሆን የለበትም። ሌሎች ሊሆኑ ይችላሉ። በእርግጥ እንደ ፓርቲው መሪ ይታያል ፕሬዚደንቱ። ነገር ግን የፓርቲው ሊቀመንበር ሌላ ሰው ነው የሚሆነው። ምናልባት ከእንደዛ አይነት አሰራር ጋም ተያይዞ ኢህአደግ እገሌን ለጠቅላይ ሚኒስትርነት አቀርባለሁኝ ብሎ ከፓርላማ አባላት መካከል አንዱን የማቅረብ እድልስ የለውም ወይ የሚል ጥያቄ ለማንሳት ፈልጌ ነበር። እንግዲህ ያቀረብኳቸው ማወዳደሪያዎች ምን ለየቅል ናቸው። ምንም ግንኙነት የለውም በዩናይትድ ስቴትስ ምርጫ ሂደት ውስጥ። እንዲሁም የፓርቲ አባል ነኝ ብሎ የምናገረው ያው ፕሬዚዳንት መሆን የሚወዳደረው ሰውዬ ነው እንጂ እስከዚያ ድረስ ምንም እነሱ አባላትን መዝግበው የሚይዙበት መታወቂያ የሚያድሙበት ምንም ስርዓት ያለም አይመስለኝም። ሰውየው ብቻ ነው ሪፐብሊካንን ዴሞክራንን ብሎ ዲክሌር ሲያደርግ እንግዲህ ያው በ- ምንድን ነው በፕራይመሪው በምኑ በሚገኘው ድጋፍ ሄዶ ነው እንግዲህ ወደ ፕሬዚደንትነት የምደርሰው። ይሄ ኢትዮጵያ ውስጥ እኮ ያለው የኮሚኒስታዊ የስልጣን አሳያም እኮ ቅኝት ነው። ይህንን ነገር ባንስተው ጥሩ ነው። በኮሚኒስታዊ ሀገሮች ሁል ጊዜ የፓርቲ ዋና ሴክሬታሪ ወይና ሰብሳቢ ሆነው ወደ ስልጣን ይመጣል። አሁን ቻይና ውስጥ ያለው አሁኑ እንዲሁም መግዛት ዘመኑን ጣልቶ ሆነ ጊዜ እያስረ ዘመኑ የሚባል ሰው የፓርቲ ሴክሬታሪ ጄኔራል ነው። ሌላም ነገር እንደዚሁ ሹባ ቢወሰድ ሌላም ዛ ቢወሰድ እንደዚያ ነው። እና እዚህ ሁለት የማይወዳደሩ ነገሮችን አወዳድሮ ከዚያ ውስጥ መቼ በፈለጉ ነ ተገቢ አይመስለኝም። ኢህአዴጎች ነው፣ በፓርቲ ደረጃ ኮሚኒስቶች ናቸው። አሰራራቸውም ማዕከላዊ ዴሞክራሲ ጥቅም የሚቀራሩትም ጓድ ጓድ እየተባሉ ነው አንዱ ሌላውንም እንትንም ብለው ምንም በዚያ ላይ የሚደብቁ እኮ ነገር የላቸውም። ስለዚህ ና በዚህ ሂደት ውስጥ ለሀገራችንና ለህዝባችን የሚፈይድ ከዚህ በፊት የኢህአዴጎች አገሪቱን ሲኖሩ ከነበረበት ለየት ያለ ነገር ይመጣል ብሎ ማሰብ ከፍተኛ የዋህነት ነው። ምንም ይመጣ ነገር የለውም ግለሰብ ምንም ልዩነት አያመጣም። ሌላ ደግሞ ማስመር ንፈልገው ጠቅላይ ሚኒስትር ኃይለማርያም ስልጣን ነጥቅ ያለው ብሎ በግላቸው ውሳኔ መውሰድ መትላቸውም ፓርቲው ነው አስገድዶ ከዛም እዛ መገመገመገመና በስተጀርባው ወረዳ አለ። በኋላ እችን እንደው ከገዛ ፈቃዳቸው ሰላማዊ ሽግግር ምንም እየተባለ የኢትዮጵያ ሕዝብ ማሞኛ ነገር ነውና እናንተ ኑኑ መልታችሁ እንደ ባታስተጋቡት ነ መርት አለው እና ምን የት አለ? የዚህ አይነት እኮ መርት የላቸውም ፓርቲ ነው የሚያስቀምጠው። ፓርቲ ደግሞ መራቸው ግን በማስርአት ያወርዳል። አሁን ለድራማ ተብሎ ሰላማዊ ሽግግር ከገዛ ፈቃዳቸው ለቀቁ። ምን ይለቃሉ? ገና እየጠበቁ አይደለም እንደ የማዕከላዊ ምክር ቤቱን ስብሰባ ውሳኔ እየጠበቁ ናቸው እኮ አንዳንድ ስራ ለቀናል ሀላፊነታችን ለቀናል ብሎ ያፈሩኩት እኮ እንደ አቶ ጉባኤ አቶ ማናቸው ተመልሰው እዛ ቦታቸው ላይ እንዲመለሱ ያስገደዷቸው አቶ በረከት ስምዖንን የሚያክል የፓርቲ ፈጣሪና የምናያህል ቻለሙ አቀንቃኝ የነበረ ትልቅ እንደው ከአቶ መለስ ቀጥሎ ኢንፍሉዌንሻል ነው የሚባለው ሰውዬውንም እኮ ተመልሰ ስራ ግባ ነው አሉት። ለስሙ ሁለቱም ባዱላ እና በረከትም ስራ ለቀና ለገዛ ፍቃዳችን እኮ ብሎ በአደባባይ እኮ መግለጫ የሰጡ ሰዎች ነበሩ። አሁንም የእኚሁ ጠቅላይ ሚኒስትር ሀለማ ንበሳለኝም እኮ ይሄው ነው። የውስጥ ኮሚኒስታዊ አሰራር ነው። ከፓርቲው ፍቃድ ውጪ ሌላ ህይወት የላቸው፣ መወሰንም አይችሉም። እና ይሄ ነገር ኢትዮጵያውያኑን ግራ እያጋባ ነው። እናንተም በገዛ ፈቃዳችሁ ለቀቁ እያላችሁ አስተጋቡ መርጣለሁ እኛ እንኳን በገዛ ፈቃዳቸው ለቀቁ እያልን አደለም እናስተጋባው፣ በገዛ ፈቃዴ ለቅቅ ያለው ማለታቸውን ነው እየዘገብን ያለ ነው። ፕሮፌሰር በየነ አንድ እስቲ ጥያቄ ላንሳ። ፓርላማ ተብዬው ስብስብ ብለዋል እርሶ። በሌላ በኩል ደግሞ በውስጣቸው ያለውን መከፋፈል እንዴት አክመው እንደሚቀርቡ አላውቅም ብለውኛል። መከፋፈል እንዳለ በውስጣቸው ነግረውኛል። በቅርቡ የአስቸኳይ ጊዜ አዋጁ ለፓርላማው ቀርቦ በነበረ ጊዜም የድምፅ ልዩነት ባልተለመደ ሁኔታ በኢህአደግ ውስጥ የድምፅ ልዩነት እንደነበረ አስተውለናል። የተቃወሙ ነበሩ፣ ተአቅቦ ያደረጉ ነበሩ። በዚህ ሁኔታ አሁንም ይሄው ፓርላማ ተብዬ በሚለው ስብስብ ሐሳቡ እንደ ጸኑ ነዎት ወይስ ሌላ ለውጥ ይመጣል በኢትዮጵያ ፖለቲካ ወይም በገዢው ፓርቲ ውስጥ የሚል ሀሳብ ወይም ግምት አለዎት? ያው ይሄ እንግዲህ መቼም በሰው ልጅ ነው አስተሳሰብ ነው ልዩነቶች ተፈጥሯዊ ናቸው። ይህን በሙሉ ተቆጣጥረው እያንዳንዱን በዚህ በምንድን ነው ባለው በኢንዶክትሪኔሽን ወና በሚደረገው የስነ ልቦና ላይ ተጽዕኖ በማሳረፍ ከጥቅም ጋር አገናኝተው በሚደረግ ሂደት ሰዎችን እንደው ዝም ብሎ እንደ እንደ ምንድን ነው እንደ እንደ ሮቦት የታዘዘውን ብቻ እንዲሰራ ፕሮግራም የተደረገው ነው። በዛ ረገዝ እንድንቀሳቀስ አድርጎ ብዙ መዝለቅ እንደማይቻል ምልክት ነው። አሁን እያየን ያለነው ነው እና ኢህአደጎች አሁን ጥረት እያደረጉ ያሉት ይህንን አዝማሚያ አክሞ መስመር ስለማስገባት ነው። እንደውም በዚህ አንድ ጥሩ ምሳሌ የኢህአደግ ምንድነው? የፖለቲካ መስመር አስከባሪ ተብሎ የሚታወቁት አቶ አስመላሽ ገብረስላሴ ፓርላማ ውስጥ በዚህ ጉዳይ ላይ እንደነ ወድም ጠሰጣት አንድ ወጥ የሆናለች ልዩነቶች ይኖራሉ ተብሎ ተጠይቀው እዚያ በዚያ ዓይነት ሰሞን ጨርሶ ወይም የማይታሰብ ነው ብሎ ነበር። ስለዚህ እነሱም ግምታቸው ችግር ላይ እየወደቀ ነው። የኢህአደግን መስመር አንደኛ ኢህአደግ ነው እነዚህን ሰዎች ያቀረባቸው በግላቸው ተወዳድረው አይደለም። አንዳንዴ እኮ ህዝቡም ስሙንም ስማቸውንም አያውቅም። አንዳንዴ እኮ አዲስ አበባ ቁጭ ብሎ ለመጎፋዎች እንዲወዳደር ያደርጋሉ። አንዴ በደንቡ ጊዜ እንደተደረገው የዘረገ አይነት ሶስት ሶስት ሰው አንዱ የሚመረጥ ሌላ ሁለቱ መናጀው እንደሚባለው። ስለዚህ እነዚህ ሰዎች አንደኛ ለግላቸው ቀርበው እኔን ምረጡኝ ብለው የኢህአዴግ ፓርቲ አባልም ቢሆን ሲቀሰቅሱን ታይተው የማይታወቁ ናቸው። ይህንን እኔ በሙሉ ስልጣን ነው መናገር የሚችለው። ምክንያቱም ራሴ ምርጫ በተባለበት ሁሉ በየመንደሩ ገብተን ስንቀሰቅስ ኢህአዴግ ተወዳዳሪ የተባለው ሰውዬ ጨርሶ እዛ አካባቢ ዝርም ሳይል ነው ትመርጣሀል የሚባለው ስለዚህ እነዚህ ሰዎች ኢህአዴግ እንደ ዕቃ አቅርበው አሸንፋቸዋል ብለው እዚህ ወንበርና ጠቀም ያለ ደሞዝ እንዲያገኙ ያደረጓቸው እንደመሆናቸው ከዛ አይወጡም የሚል ታሳቢ ነበረ ይዘው የሚሄዱት አሁን ግን ይሄ በዚህ በክልላዊ ፍላጎቶችና መብቶች እየተነሳ እንግዲህ ቁጥራቸው በጣም ሰፊ የሆኑ ግለሰቦች ከአደግ ፈቃድ ውጭ ድምፅ ሲሰጡ አየን እና የአደግ በዚህ ተደናግጦ አሁን ይሄንን አዝማሚያ ለማጥፋት እነዚህማ አሁን ድምፅ ሰጡ ሰዎች ላይ ምን አይነት እርምጃዎች በሂደት እየወሰደ እንደሚሄድ እንግዲህ ልናይ ነው። እና ይሄ የሂደት ጉዳይ ነው። የአደግ አሁንም ቅድሮ አፈራሪ ሁሉንም እዚያ መስመር ውስጥ አስገብቼ ቀጥልበታለሁ የሚለውን ህልሙን ሰንቆ አሁን እየተንቀሳቀሰ ያለች እነዚህን ጉባኤዎች ቶሎ ቶሎ ማያደርገው አሁን ይሄ በአሰላ ምክር ቤት የተባለ ቶሎ ማይሰበሰበው እንደዚህ ተጨንቀው ነው። ነገሩ ከእጃቸው እያተፈለቀ እንደመሆኑ ያንን እንግዲህ ለማስተካከል ጊዜ ይፈልጋሉ። ይህም አስቸኳይ ጊዜ አዋጁን በዚያ ማዕቀፍ ስር ብዙም ጸጥ ለጥ አድርገው ምንም እንቅስቃሴ ምንም ተቋሞ በሌለበት ድርጅታዊ ስራቸውን ለመስራት ዋና አስፈላጊውን ምንድ ነው ምህዳር ለመፍጠር የዘየዱት ነገር ነው እንጂ ሰላምና መረጋጋትን በማምጣቱ ረገድና ምንም ፋይዳ እንደሌለው አሁን እያየን ነው። እና ስለዚህ ይህን ጉዳይ በጥልቀት መመርመር ያስፈልጋል። እውነታ ያለው ኢህአዴግ ወደ ድሮ ወደ ነበረበት መመለስ ነው እየፈለገ ያለው። ይሄ ነገር ደግሞ ይሄ ዓላማው አሁን ባለንበት ሁኔታ ይሳካለታል የሚል አይመስለኝም። ከተቃዋሚ ፖለቲካ ፓርቲዎች ጋር ወደፊት እንዴት እናርግ ሀገራችን እንዴት አርጋ ነው ወደ ተረጋጋ ዴሞክራሲያዊ ስርዓት ውስጥ ደብጣ ችግሮቻችን የምንፈታው በሚለው ላይ ለመነጋገር ድፍረት ማግኘት አለበት። አለዛ በህል ነገር አለም ነው የምኖሩ። ፕሮፌሰር በየነ፣ ለመሆኑ በኢህአደግ በራሱ ውስጥ የመሪዎች መነሳት የተለያዩ መሪዎች የግለሰቦች ማለት ነው የፐርሶናሊቲስ እንደሚባለው የመሪዎች መነሳት ሊኖር ይችላል ወይ ከዚህ ከቡድን አስተሳሰብ ወጣ ያለ አካሄድ ወይም አመራር ሊኖር ይችላል ብለው ያስባሉ? ከዚህ ጋር እስተያይዞ ምናልባት የስልጣን ሽሚያና ቁርቁስ በራሱ ውስጥ ይፈጠራል ብለው ያስባሉ? ከጎሳ ጋር የተያያዘ ሊሆን ይችላል፣ ከግለሰቦች ማንነት ጋር የተያያዘ ሊሆን ይችላል፣ ከፖለቲካ አስተሳሰብ ጋር የተያያዘ ሊሆን ይችላል። በማንኛውም መንገድ ኢህአደግ ወደ ተለየ አይነት አካሄድ ሊገባ ይችላል የሚል ሀሳብ አለሁት። ይሄ በትም እኛ እንግዲህ ለስምንት ዓመታት ሙሉ ስንመክራቸውም አስፈላጊ ጫናም ፈጥረን እስካሁን ድረስ እነሱ የቀየሱት ስልትና የመረጡት የፖለቲካ ቀኖና በኢትዮጵያ እንደማያድግና መተማመንም እንደማይፈጥር ሁሉ ስንገልጥና በዚህም ስንቀሰቅስ የኖርንበት ጉዳይ ነው። ስለዚህ የአደጎች ውስጣቸው መቼም ያሳሰብ

እየመጠቁ መናገር ጀምሯል። አሁን ይህም እንግዲህ በጣም የፖፑሊስት የሆነ እንግዲህ የህዝቡም ስሜት ሀገራዊን ክልላዊም በሆኑ ጉዳዮች ሁሉ የሚተሰቆሱትን መናገር ጀምረዋል። እነዚህ ይህንን መናገር የጀመሩት ሰዎች ይሄ አዝማም ያው በኢህአዴጉ ነባር የፖለቲካ መስመር በሚቃኝቱ አካባቢ ይሄ እንደ በደስታ የሚቀበሉት ነገር አይደለም። ይሄ እንደ አንድ አይነት ተግዳሮት አድርገው እንደሚቀርቡ ትልቅ ቻሌንጅ እየመጣ እንደሆነ ነው የሚያዩት። እና እነዚህንም ሰዎች የሚያምኗቸው አይመስለኝም። ምክንያቱም አብዛኛዎቹም አዲስ መጤ ናቸው። ድሮ የምዱት ትግል ውስጥም ያለፉት አይደሉም። ይህንን ምንድን ነው በእርስ በርስ ጦርነት በስብል ወሩ ጊዜ ያለፉም አይደሉም። ግማሹ ያው መንገድ ላይ ያገኟቸው እነሱም ከምንም አንስተው ያሰለጠኗቸው ሰዎች ናቸው። ይሄንን እንግዲህ የህዝቡ የሚለውን ማውራት የጀመሩት ተቃዋሚዎች የሚሉትንም አባባሎች እየነጠቁ እንደራሳቸው አርገው መናገር የጀመሩት ይሄ እንግዲህ አዝማሚያ ነው። ግን እነዚህ አይነቶቹ በኢህደግ አሰራር ና ምኞት በግንገማ ና በሂደት የሚያስወግዷቸው ነው የሚሆነው። እንግዲህ የሀይል ሚዛኑ ጨርሶ እስካላቱ ድረስ እነዚህ ነው የሚያስወግዷቸዋል። በግንገማ በዝምዘማ ነው መተካካትን ምንም የፈለገውን ብቻ ሽፋን ቢሰጡም ያሰግዷቸዋል የምል ወደ ከፍተኛው ስልጣን ያሸጋግሯቸዋል የምል እኔ ትንበያ የለኝም። ስለዚህ አዝማሚያዎች አሉ። እነዚህን አዝማሚያዎች አጥፍተው ወደ ነበረው የስታትስኮ ወደሚባለው ባለፈ ሀያ ስድስት ሀያ ሰባት አመት የገዙበት አሰራር ውስጥ ሁኔታውን ለመመለስ ነው የአስቸኳይ ጊዜ አዋጅም ያወጁት። ስለዚህ በዛ ውስጥ ነው እንግዲህ ላነሳው ጥያቄ እንደው ማብራሪያ መስጠት የሚቻለ መልስ ለመስጠት የሚሞከረው እንግዲህ እነዚህ የኢህአደግ አባል የሆኑ ድርጅቶች አራቱም ሰሞኑን ግምገማዎች ሲያደርጉ ቆይተዋል። ራሳችንን ገምግመናል ብለዋል። ራሱም የኢህአደግ ማዕከላዊ ኮሚቴን ጨምሮ ድርጅቶቹም በውስጣቸው የቅደም ተከተል ለውጥ አድርገዋል፣ ሹምሽሮችን አካሂደዋል። እንግዲህ ለመጪው ምርጫ ለዋናው ግንባር መሪ አስተያየም የሚሆን ለጠቅላይ ሚኒስትር ምርጫ እየተዘጋጁ ያሉ ነው የሚመስለው። ማን ጠቅላይ ሚኒስትር የሚሆን ይመስልዎታል? እርስ ማንስ የኢህአዴግ ሊቀ መንበር የሚሆን ይመስልዎታል? በኢህአዴግ ካምፕ ውስጥ ትንፋሽ በጣም አስቸጋሪ ነው። ኢህአዴጎች እኔ አሁን ትልቁ ስጋታቸውን እንደሚመስለኝ የሚታመኑና የማይታመኑ ከፖለቲካው መዋቅር ውስጥ ከፍታ ላይ የሚገኙ እንዳሉ ነው የሚታየኝ ያደጎች፣ በተለይ በዚህ በአስራ ሰባት አመት ትግል በሙሉት ውስጥ ያለፉትን እና ከዚያ ደግሞ እንዲሁ ዲሰራ ከገቡ በኋላ መንገድ ያገኟቸውን በአንድ አይን አያቸውም። እንግዲህ ለረጅም ጊዜ ጥባቸውን ነው ከማየት በኩልነት አይታዩም እና እዚህ አሁንም ያለው ይሄ ወደ ተቃዋሚው ወደ ኢትዮጵያዊነት ወደ ምለው ነው። በጣም ምንድን ነው ከፍ ያለ አስተሳሰብ ውስጥ ጠጋ ጠጋ ያሉት ነባር ታጋዮች ወይም ታማኝነት የሚያርፍባቸው አድርጎ ያ ያሉ የሚል ግምት የለኝም። ስለዚህ አሁን ህዝቡና ይሄ በጣም ፖፑላር የሆነው ወይም ህዝቡ ከስንት ስንት ተንቀሳቀሰበትን አይነት እንቅስቃሴ የአንዳንድ ሰዎችም ስም እየጠራ እገሌ መሆን አለበት እገሌ መሆን ምናምን የምሉት ሉ ነገር አለ። ይሄንን አደጎች እንደው የዝን የዝምጥ ሰምቶ በዚያ ሌላ ሀገር እንደሚሆነው አይነት ያንን ስሜት ይዘው ሄደው በዚያ ይመራሉ የሚልም ግምት የለኝም። ስለዚህ የአንዳንድ ተደጋግሞ የሚጠሩ ስሞች በዚህ ተቃውሞ ከሚያሰማው ዚያዊ እንቅስቃሴ ዙሪያ ያሉት እኔ ከነዛ ውስጥ ጋረብ ያሉ የሚል ግምት የለኝም። ሊሳሳት ይችላሉ። ቅድም መነሻ ላይ ይህ ግን እርምጃ መተንበይ በጣም አስቸጋሪ ነው ብዬ ነው እና ምናልባት ከነሱ ጋር በሚባለው ግምት ያነሱ እዛ ቦታ የሚችሉ ሰዎች ይቻላል ግን ብሎ ስን ማለት እዚያን ያህል ነው። ኮሚት ማድረጉ ተገቢ አስፈላጊ አይመስለኝም። ግን ጨዋታ ይሄ ነው። ፕሮፌሰር በየነ ከተገቢነትና ከአስፈላጊነት አኳያ ሳይሆን እንደው ለሕዝብ ውይይት ቀድሞ ለመምከርም እንደው ትንሽ አየሩን ከፈት ለማድረግ ያህልም ይጠቅማል። የሕዝብ ጉዳይ ነው መቼም የመንግስት ጉዳይ የጠቅላይ ሚኒስትር ጉዳይ ከሚል ነውና እርሶ እንደ አንድ አንጋፋ የፖለቲካ ሰው ሀገሪቱ ውስጥ ካለ ግዙፉ ጥላ መድረክ መሪ እንደመሆኖ እና በዚህ የፖለቲካ ሂደት ውስጥም ያለት ቦታ ልምድ ሰፊ ከመሆኑ አኳያ እኔም እንደ ጋዜጠኛ እርሶም እንደ ምሁርና እንደ ፖለቲከኛ እስቲ እንደው የሚመስሎትን ስም ጥሩልኝ ብዬ ጠበቅ አድርጌ ቢይዞት ሊደፍሩ የሚችሉበት ስም ወይም ስሞች አሉ? እኔ መቼም አደጌ ቅኝትና እኛ እንደ በንጹህ በመልካም ይሁን ይገባል ይሁን ደግሞ ይጠቅማል ከምን ሁሉ አንጻር የሚሄድ አይደለም። እነሱ ከፖለቲካ ፓርቲያቸው ጥቅምና ያንን አቋም አጥብቆ በተፈጻሚነቱ ሚሰራ ከሚል ነው እና የምነሱት እኔ አሁንም ሸም ክታ ይደረግልን እኔ ገለገሌ እንደዚህ የሚል ነገር ማንሳቱ በእኔ ደረጃ አንደኛ ለአሁኑ ጊዜ መለበስሜታዊነትም ሊሆን ሊሆን መቻሉን ነው በጥንቃቄ ከመገነትም ይሁን አንዳንድ የምነሱ ስሞች አሉ። ስለዚህ ያንን የህዝብን ስሜት ከማክበርም አንጻር ሌላ እገሌ ነው የምል ኮሚትመንት ውስጥ ራሴ ማስገባቱ ሃይማኖቱ ከህዝቡም ሚሞትና ፍላጎትም ውጭ ሊሆን ይችላል። እኔ ግን ምናልባት ሊሆን ይችላል የምለው ህዝቡ በአሁኑ ጊዜ እገሌ መሆን አለበት እንዲህ እያለ ከሚያነሳቸው ውጭ ሊሆን ይችላል የምል ጥርጣሬ ነው ያለኝ እንግዲህ ምርጫም እኮ እየመጣ ነው ከፊታችን እና ቀደም ሲል እርስም እንደገለጹትና አንዳንድ አዝማሚያዎችን እንደምናየውም በኢህአደግ በራሱም ውስጥ የመነጋገር ንፋስ እንደ ክፍተት አይነት ነገር እየገባ እየተፈጠረ ይመስላል እና አንዳንድ ሰዎች ምን ይላሉ? ተንታኞችም የሆኑ ታዛቢዎች ኢህአደግ ዞር ቢል ማን ነው ለመሆኑ ያንን ክፍተት የሚሞላው የሚል ጥያቄ ያነሳሉ። ስለ ተቃዋሚዎች ሲነገርም የኢትዮጵያ ተቃዋሚዎች እርስ በርሳቸው ከመጣላት ከመሻኮት አልፈው እና ድምፃቸውን ከማብዛት አልፈው ፋይዳ ያላቸው አይደሉም ብዙም እርባና ያላቸውና ያንን ክፍተት ሊሞሉ የሚችሉ አይደሉም ብለው ይናገራሉ። ለመሆኑ እናንተ ምን ፋይዳ አላችሁ ዶክተር በየነ? ፋይዳ ነው ያለ ነው እያም ያለ ነው ያደግ ዝም ብሎ ዞር ዞር ቢል የሚባለው አባባል ምንድን ነው ግልጽ መደረግ ያለበት ነው። በምንም ሁኔታ በምንም ሁኔታ ዞር ይበል፣ ዶክተር በየነ በምንም ሁኔታ ዞር ይበል። ተገፍቶም ይሄድ በራሱም ይሄድ ብቻ ባይኖር እዛ ቦታ ላይ ክፍተት ቢፈጠርና ስልጣን ይሄን ደግሞ በኢትዮጵያ ታሪክ ውስጥ ተፈጥሮ አይተን እናውቃለን። የቀዳማዊ ኃይለሥላሴ መንግስት ከአካባቢው ዞር ባለ ጊዜ ስልጣን ክፍተት ተፈጥሮ ምን አይነት አደጋ ላይ እንደወደቀ የሀገሪቱ ፖለቲካ እናስታውሳለን። እና እንደዛ አይነት ሁኔታ ቢፈጠር የኢትዮጵያ ተቃዋሚ ፓርቲዎች ወይም ደግሞ ኢህአዴግን ሊተካ የሚችል ኃይል በአሁኑ ጊዜ እርስዎ የሚያውቁት አለ ወይ? ይህን ህዝባችን ይፈጥረዋል። ይህንን ኃይል እኛ የምናየው ወይም የእኛ ራዕይ ኢህአዴግም ዝም ብሎ ው እንደ ንቧ ካብ ዝም ብሎ አገሪቷ በኳስ አበደች አይነት ነገር ባለቤት አጣ ነው መገመት የምች ነው የሚያስቸግረን ማለት አደጋ እንድትወድቅ ከመፈለግ አይደለም እኛ ቅኝታችን እኛ ቅድም አንትም እንዳልከው አጋጣሚዎች ያመለጡ አሉ ስልጣን ላይ ያለው መንግስትና ተቀናቃሚዎች የሚደራደሩበት ጊዜያዊ ሁኔታዎች እየተከሰቱ ያለ ድርድር አንዱ በጉልበትም ሆነ በሌላ በራሱ ውስጥ መፍረክረክ ሲሆን የመጣው ደግሞ የራሱን ኢላማ ይተክልና በዚህ ካልሄዳችሁ ሞቼ አትቼ እጠፋለሁ ይላል። የአጋጣሚ ቅድም አንተ የጠቀስከው የቀደመ ለስላሴ ወይምና ሥርዓት ወደርገት የተጠቃበት ወቅት እንግዲህ ብዙ ስብስብ ሆነ ብዙዎቻችንም እዛ ውስጥ ያለፍንበት እዛው የዛው መንግስት የሚል ትግል ይዘን ብዙ የታገልንበት እንዴት አድርጎ የደብ ቡድን የበላይነት እንዲያዘ ያሉ ትልቅ ራሱን የቻለ ታሪክ ነው። ደርግም ሲወቅ እነዚህ ተቀናቃኝ ኃይሎች ነው ነፍሳን ሽክመ ታግለን ምን ብለን ልንጥን ተቃርበዋል የሚሉትም ሁሉ በድርድር መሆን ነበረበት። የሚቀጥለው መንግስት ለንደን ላይ የነበረው ግንኙነት በአሜሪካኖቹም በሌሎቹም ተንኮል በለው ድርድሩ እድል መጥፎ እንደ ጠንከር ያለ የመሰለውን የግባና ስልጣን ያዘ የሚባል አይነት ማደፋፈሪያ ሁሉ እየተደረገ እድሎች የከሸፉበት ነው። ይህም አንድ የመለጠ እድል ነው። በድርድር አንድ አይነት መሸጋገሪያ ሁኔታ ተፈጥሮ ቢሆን ኖሮ አሁን ለደረስንበት እስከ ኤርትራ መገልጠል ድረስ ያሉት ሁኔታዎቹ ሁሉ በነ ግምት ይሁን አይሁንም የሚል ነው። ስለዚህ አሁንም ቢሆን ኢህአዴግ ማን ይተካል ሄታለ ደንበል አሰባስባችሁም የሚለው ሁሉ እኔ ብዙ ዋጋ የሚሰጠው ነው። ተስፋ አስቆራጭ ሁኔታ ሆኖ አላገኘውም። መሰባሰብ እንችላለን፣ ተሰባስበንም እንናቃለን። ኦኬ፣ ግን ወደዛ ለመድረስ ያለው ስርዓት ጋር ብቃት ያላቸውና እድሉንም ሊያገኙ የሚችሉ ተቃውሞ እንቅስቃሴዎች አቅማቸው ይግላ የሚነስም ከነዚህ ጋር ኢህአዴግ ድርድር መጀመር አለበት ነው የምንለው። ይሄ እንግዲህ ሂደት ነው። ይሄ እየሰፋ ሊሄድ የሚችል የድርድር ሂደት መጀመር አለበት። ከዚያም በሂደት ምን አይነት መንግስት ይቋቋም፣ እንዴት የሆነ እንዴት አድርገን የሚሸጋገር የሚለውን በእኛ በእኔ በግል እምነት አንድ ብሔራዊ አንድነት መንግስት የመሸጋገሪያ ሂደት ያለው ይህ አደግንም በድርድር የሚያሳትፍ አደግም ውስጥ ያሉትን አሁን አንዳንድ ምንድን ነው በእንዲህ ተቋማችን እያሳዩ ያሉት ኃይሎችም ሁሉ የዳበሩ እንዲወጡ የሚያደረግ ሂደት ውስጥ መግባት አለብን ነው የምንለው። እስቲ ፕሮፌሰር እንደው ለመጨረሻ የኢትዮጵያን እጣ ፈንታ ይተንብዩልኝ። ኢትዮጵያ እጣ ፈንታ ላይ ጥርጥር ያለኝ ሰው አይደለሁም። የኢትዮጵያ ሕዝብ በአንድነት ያለውና የሚኖረውም ማንም ጉልበተኛ ጨንድዶ ይዞ አይደለም ጥቅሙን ስለሚያውቅ ነው። ስለዚህ ይህንን የጥቅሙን አውቆ በአንድነቱ ቆርጦ ጽንፍ ጽንፍ ያለው እኔ እንግዲህ የምናገረው ስለ ብዙሃኑ የኢትዮጵያ ህዝብ ነው። ይህንን የፖለቲካ የተለያዩ የፖለቲካ ጽንፎችን የሚያቀነቅኑትን ሀይሎች አይደለም። የኢትዮጵያ ህዝብ እየታወቀ ያለው በዚህ በ የፖለቲካ ልሂቃን ኤሊት የሚባለው ብዙ ጠርዝ ወዲያና ወዲህ ይዞ በሚጎትቱት ነው እንጂ እየተዋከበ ያለው የኢትዮጵያ ህዝብ ነው። ሀገራችን ኢትዮጵያም አንድነቷ ተጠብቆ ስለመኖር እኔ ስጋት ያለኝ ሰው አይደለሁም። ሀገራችን ልትበታተን እንደ ልትሆን ዛ ፖለቲካ እንዲህ የሚባል ስጋት ያለኝ ሰው አይደለውም። እኔ ከኢትዮጵያ ህዝብ ውሳኔና አንድነት ባለውነቱ በጥናት በጥናት የማምን ሰው ነኝ። ስለዚህ እኔ ስጋት የለኝም። ግን የኢትዮጵያ ህዝብ በዚህ ባልተረጋጋ ፖለቲካ እና እነዚህ ምንድን ነው በራሳቸው እምነት በሰከሩ ጊዜ ባለፈበት አይነት የአይዲዮሎጂ ቀኖና በዛ እስረኛ የሆኑ ቡድኖች፣ ይሄ ቡድን የቡድን አለቃ ተብሎ ተባዝ ነው። አገሪቷን በዚህ አይነት ችግር በሚፈጥሩ ጥቂት ገለሰብ ቡድናዊነት ችግር ውስጥ ሆነን እንገኛለን። ይህምን ግን የጊዜ ጉዳይ ነው እንጂ አሸንፈን እንደምንመጣ ያችን የራሱ ፍላጎት የበላይነት አግኝቶ እነዚህን የፖለቲካ እስረኞች የአስተሳሰብ እስረኞች እና ይሄ የሚያልፍበት ጊዜ ይመጣል። ለዚህም እየተንቀሳቀስን ነው። ይህንን አይነት ድምፅ እያሰማን እየቆሰቆስን እንቆይ እና በሂደት እንደርስበታለን የሚል እምነት ነው ያለን። ፕሮፌሰር በየነ ጴጥሮስ የኢትዮጵያ አንጋፋ የፖለቲካ ሰው እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የውጭ ግንኙነቶች ኃላፊ በጣም አድርጌ አመሰግናለሁ፣ ለጊዜውና ለሰጡኝ ማብራሪያ እግዜር ይስጥልኝ። እሺ፣ ለእኔም ልሰጠኝብን በጣም አመሰግናለሁ።